ግብፅ ከሰሞኑ የጦር መሳሪያዎችን በወታደራዊ አውሮፕላን ጭና ሞቃዲሾ ማስገባቷ ይፋ ከሆነ በኋላ በኢትዮጵያና ሶማሊያ መካከል ወታደራዊ ፍጥጫው እጅግ አይሏል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ ወታደራዊ ጡንቻ ማሳየቱና ፉከራው በየፊናው ቀጥሏል። ትንታኔውም በየአቅጣጫው እየተሰጠ ነው። ግብጽም ሆነች ኢትዮጵያ ግን ሶማሊያ ውስጥና ሶማሊያ ድንበር ላይ ጡንቻዎቻቸውን በተለያየ መንገድ ለማሳየት የሚጥሩት ውስጣዊ የፖለቲካ ውጥረታቸውን ለማስቀየስ ነው የሚሉ አስተያየቶች ይደመጣሉ። ሌሎች ደግሞ ግብጽ ወደ የሱማሊያ የተጠጋችው በታላቁ ሕዳሴ ግድብ ግንባታና የውሃ ሙሌት ሂደት ቀድሞም ደስተኛ ባለመሆኗ ነው ሲሉ ይሰማሉ። ሳሚራ ጋይድ በአፍሪቃ ቀንድ ተንታኝና ከሁለት አስርተ ዓመታት በላይ ልምድ ያካበቱ ባለሙያ ናቸው። የሶማሊያ ፌዴራል ሪፐብሊክ ጠቅላይ ሚኒስትር ዋና የደህንነት አማካሪ ሆነውም አገልግሏል። ግብፅ ወትሮም ቢሆን ሶማሊያ ድረስ የሚያንደረድራት ጥብቅ ምክንያት አላት ባይ ናቸውም። ኢጂፕት ግብፅ ሁኔታውን በጥሩ መልኩ ነው የተቀበለችው። ምክንያቱም ግብፅ ከኢትዮጵያ ጋር ቀድሞውንም የሚያቆራቁሳት ጉዳይ አላት ማለት ይቻላል። እዚህ በሌላ አቅጣጫ በሚገኘው የኢትዮጵያ ድንበር ላይ መገኘት የፈለገችበት ምክንያት ከናይል ወንዝና የታላቁ ህዳሴ ግድብ ጋር የተያያዘ ፖለቲካም ጭምር ነው። ግብፅ የታላቁ ህዳሴ ግድብ አምስተኛ ዙር የውሃ ሙሌትን ተቀባይነት የለውም በማለት ውድቅ ማድረጓና ለተባበሩት መንግስታት የጸጥታው ምክር ቤት በቅርቡ አቤት ማለቷ ይታወቃል። ግብፅ ወደ ሱማሊያ በተጠጋችበት ብሎም ወታደራዊ ጣልቃ ገብነት ባሳየችበት ቅጽበት የኢትዮጵያ ወታደራዊ ባለስልጣናት ያጸፌታ የሚመስሉ ንግግሮችን አሰምቷል። የኢትዮጵያ ጦር የምስራቅ እዝ የተመሰረተበት 47ተኛ ዓመት በዓል ሐሙስ ዕለት በሱማሌ ክልል ጅግጅጋ ውስጥ በከፍተኛ ድግስና ወታደራዊ ስርዓት ሲከበር ለሶማሊያና ግብፅ የሚመስል ጠንካራ መልእክት ተላልፏል። በበዓሉ ላይ የኢትዮጵያ ጦር ኃይል ጠቅላይ ኤታማዦር ሹም ምክትላቸው፣ የልዩ ልዩ ኃይል አዛዦችና የኢትዮጵያ ሶማሌ ክልል ባለስልጣናት ተገኝተው ነበር። የምስራቅ እዝ አዛዥ ሌተናንት ጀኔራል መሐመድ ተሰማ ጦራቸው ዝግጁ መሆኑን ተናግሯል። ስለዚህ በውስጥም ሆነ በውጭ ለሚመጣው ጥቃት በሚገባ መምታት በሚያስችል ቁመናና ዝግጅነት ላይ ያለ እዝ መሆኑን ነው መግለጽ የሚቻለው። የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታያዝቀ ስላሴ ባለፈው ሳምንት አርብ ለጋዜጠኞች በሰጡት መግለጫ ኢትዮጵያ ከሶማሊያ ጋር ያላትን ግንኙነት በሰላም ለመፍታት እስከ መጨረሻው እንደምትገፋበት ቀደም ሲል አሳውቋል። በሶማሌላንድ የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት አዲስ አምባሳደር እንደተሾመለትም ባለፈው ሳምንት ይፋ ሆኗል። ዶክተር ጃማ ሙሴ አላማ የሶማሌላንድ ፖለቲከኛ የባህልና የሂሳብ ባለሙያ ናቸው። የኢትዮጵያና ሶማሌላንድ ግንኙነት እንደውም በአሁኑ ወቅት ይበልጥ ይጠናክራል ሲሉ ለዶቼ ቬሌ ተናግሯል። ግብጽ ከሶማሊያ ጋር ወታደራዊ ትብብር ከማድረግም አልፋ ጦር መሳሪያ ለሶማሊያ ማቀበል መጀመሯ ግን ሌላ ዳፋ ማስከትሉ አይቀርም ብሏል። በዚህ አስቸጋሪ ሁኔታ የአፍሪካ ቀንድ ላይ እጅግ ወደ ተዳከመ ሀገር ጦር መሳሪያ ካስገባህ ችግሩን የበለጠ እንደሚያወሳስበው ግልጽ ነው። ይህ ችግር ከዚህ ቀደምም ታይቷል። የጦር መሳሪያ ሲገባ፣ በሆነ መንገድ አልሸባብ እጅ ላይ ነው የሚወድቀው። አልሸባብ ጌትን አርሚስ ኢን ኦን ዌይ ኦር ኦተር የአረብ አረብ ዊክሊ የተሰኘው ድረገጽ ግብፅና ኢትዮጵያ በሶማሊያ ጉዳይ መወዛገባቸውን በተመለከተ ባቀረበው አተታ የግብፅን ቀደም ያሉ በሌሎች ሀገራት የታዩ ጣልቃ ገብነቶችን ቃኝቷል ግብፅ አለ ድረገጹም በምስራቃዊ ሊቢያ እና ሱዳን በተለይ ደግሞ ጋዛ ውስጥ እንዲያ ድምፅዋን ከፍ አድርጋ ካሰማች በኋላ በአቋሟ ሳትጸና ወላውላለች ሲል ትንታኔ አስነብቧል። እንደውም የካይሮ ባለስልጣናት ቱርኮች አፍንጫቸው ሱዳን ድረስ መጥተው በሱዋኪን የወታደራዊ ጦር ሰፈር ስምምነት ሲፈራረሙ አንዳችም ያደረጉት ነገር የለም ሲል ማክሏል። ሱዋኪን በኦቶማን ግዛት ዘመን ቱርክ በሱዳን ቀይ ባህር ዳርቻ ትቆጣጥረው የነበረ የወደብ ከተማ ነው። የቱርክ መንግስት ሱማሊያ ተጉዞ በጥብቅ ከተወዳጃቸው ካታሮች ጋር በመተባበር ስምምነት ላይ ሲደርስ ግብፅ ምንም ያደረገችው ነገር የለም ብሏል። ሆኖም ግብፅ ሱማሊያ ግዛቴ ከምትላት ዓለም አቀፍ የመንግስትነት እውቅና ከሌላት ራስ ገዟ ሶማሌላንድ ጋር ኢትዮጵያ የወደብ ስምምነት የመፈራረሟን አጋጣሚ ተጠቅማበታለች። የኢትዮጵያ ጎረቤት ሶማሊያ ድረስም ጓዟን ጭና መታለች። ሳሚራ ጋይድ፣ በመጀመሪያ ሶማሊያ ግብፅን ጋብዛ ነው የሚል አንድ መከራከሪያ አለ። ሶማሊያ ካለፈው ጥር አንስቶ ወዳጆቿ የሆኑ ሁሉ በዚህ ጉዳይ ጣልቃ እንዲገቡ ስትጠይቅ ነበረ። ጉዳዩን በመቃወም ከኢትዮጵያ በተቃራኒው እንዲቆሙ ስትወተውትም ነበረ። በቅርቡ በሶማሊያ እና በግብፅ መካከል የተፈረመው የመከላከያ ስምምነት ግብፅ በስልጠናም ሆነ በጋራ የደህንነት መደጋገፍን በመሳሰሉ ጉዳዮች ለመርዳት ወደ ሶማሊያ እንድትመጣ የሚጠይቅ ነው። ከዚያ ጥያቄ ባሻገርም ሶማሊያ የግብፅ ወታደሮች ሀገሯ ውስጥ የኢትዮጵያ ወታደሮችን እንዲተኩ ትሻለች። የሱማሊያ መንግስት እርዳታቸውን ከተማጸናቸውና ወዳጆች ከሚላቸው ሀገራት መካከል ቱርክና ግብፅ ተጠቃሾቹ ናቸው። ቱርክና ግብፅ የቆየ ፖለቲካዊ ቁርሿቸውን ወደ ጎን ብለው ግንባር ከገጠሙ ሰነባብቷል። የቱርኩ ፕሬዚዳንት ሬሴፕ ጣይብ ኤርዶዋንና የግብፅ መሪ አብዱልፈታ አልሲሲ ሰሞኑን አንካራ ውስጥ ፊት ለፊት በተወያዩበት ወቅት የሁለቱ ሀገራት ግንኙነትንና ትብብርን ለማጠናከር እንደሚፈልጉ ተናግሯል። በካቲት ወር አጋማሽ ላይ ካይሮ ውስጥ ውስጥ አብድል ፈታህ አልሲሲን የጎበኙት ሬሴፕ ጣይብ ኤርዶዋን ግብፅና ቱርክን በተመለከተ በሁሉም አካባቢዎች ያለንን ትብብር እናጠናክራለን ሲሉ ተደምጧል። አንካራና ካይሮ ግንኙነታቸውን ያቋረጡት እንደ ጎርጎሪዮስ አቆጣጠር በ2013 የወቅቱ የግብፅ መከላከያ ሚኒስትር የነበሩት አልሲሲ የቱርክ አጋር እና የሙስሊም ወንድማማችነት ንቅናቄ አባሉን የወቅቱን ፕሬዚዳንት ሙሐመድ ሙርሲን ከስልጣን ካስወገዱ በኋላ ነበር። ሬሲፕ ጣይብ ኤርዶዋን በ2014 ከአረብ ሀገራት በህዝብ ብዛት ብልጫ ያላት ሀገር ፕሬዚዳንት እንደነበሩት እንደ አልሲሲ ካሉ ማናቸውም ሰው ጋር በፍጹም እንደማይነጋገሩ ምለው ተገዝተው ነበር። ረቡዕ ዕለት ግን የግብፅና የቱርክ መሪዎች 17 የትብብር ስምምነቶችን መፈራረማቸውን የግብፅ ፕሬዝዳንት አሳውቋል። እንደ ፕሬዝዳንት አብደልፈታህ አልሲሲ ከሆነ በሶማሊያ ጉዳይም ከቱርኩ አቻቸው ጋር ተወያይቷል። የሶማሊያን አንድነትና የግዛት ሉዓላዊነትን ለማስጠበቅም ሁለቱ መሪዎች መስማማታቸውን የግብፁ መሪ ይፋ አድርጓል። ከቱርክ በኩል የተሰማ ነገር የለም። ቱርክና ግብፅ በቅርቡ ከሶማሊያ ጋር ወታደራዊ የ የትብብር ስምምነቶችን መፈራረማቸው የሚታወስ ነው። ሁኔታዎች ወዴት እንደሚያመሩ አብረን እንከታተላለን።